ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ባለፈው አርብና አዲስ አበባ የወጣት ጸሐፊዎቹ ቡድን አባል እንዳልካቸው ኃይለ ምኪያል ለአሜሪካ ድምፅ ከሰጠው አስተያየት የተወሰደ ነው። በዕለቱ አብይ ርዕስ ዜናው ተከትሎ ይቀርባል። የቴክኒክ ችግር ገጥሞን ነበረ። ድምፆቹ እናሰማለን። ባለፈው አርብና ቅዳሜ አዲስ አበባ ውስጥ በቁጥጥር ስር የዋሉት ስድስት የዞን ዘጠኝ ድረገጽ አምደኞች እና ሶስት ጋዜጠኞች በአስቸኳይ እንዲፈቱ የመብት ድርጅቶችና የተቀሩት የጸሐፊዎቹ ቡድን አባላት ጠየቁ። ተደራጅተናልን ብለን ራሳችን አናስብም። ይህም ለሀገራችን ያገባናል ብለን በትርፍ ሰዓታችን የምንሰራው ስራ ስለሆነ ምንም አይነት ሀገር የማጠራመስም ሆነ ሕጋዊ ያልሆነ ስራ ውስጥ ስላልነበር በአስቸኳይ አባሎቻችን እንዲፈቱልን ነው የምንጠይቀው። ያልተሰማ ነገር ተሰማ ያልኩት አሁን ተሰምቷል። አድማጮች፣ እንደገና ስለ ቴክኒክ ጉድለቱ ይቅርታ እንጠይቃለን። የሰማኑ የወጣት ጸሐፊዎቹ ቡድን አባል እንዳልካቸው ኃይለሚካኤል ለአሜሪካ ድምፅ ከሰጠው አስተያየት የተወሰደውን ነው። በዕለቱ ዐብይ ርዕስ ዜናውን ተከትሎ የሚቀርብ ይሆናል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶች እና ጤና እንዲሁም ሌሎች ልዩ ልዩ ዘገባዎች በመልኩ በመልኩ ተሰናድተው ይጠብቋቸዋል። ጤና ይስጥልና አድማጮች እንደምናምሽታችኋል። ከዛሬ ሰኞ ሚያዚያ 20 2006 ዝግጅቶች ጋራ ተረኛ አስተናጋጆቻችሁ እኔ አዲሱ አበብና አሉላ ከበደ ከፕሮዲሰራችን ቴሌ ላይምባክ ና ከስርጭት መሐንዲሱ ሊናስ ፍራምኮስ ጋር አብረናችሁ እናምሻለን። በቅድሚያ ግን የሰዓቱን የዓለም ዜና ፖሊስ ሕገወጥ ቅስቀሳ ሲያደርጉ ይዣቸዋለሁ ያላቸውን 22 የሰማያዊ ፓርቲ አባላት በፍርድ ቤት ትዕዛዝ በአንዳንድ ሺህ ብር እንዲፈቱ ቢወስንላቸውም ይህ ተደጋጋሚ ውሳኔ ሊለወጥ ይገባዋል በማለት እስካሁን ከፖሊስ ጣቢያ እንዳልወጡ ተነገረ። ፓርቲው አያሌ አባላቱና መሪዎቹ በፖሊስ ቢያዙም ትናንት እሁድ የተሳካ ሰላማዊ ሰልፍ አድርጌያለሁ ብሏል። መለስካቸው አምሃ ዝርዝሩን ልኮልናል። የፓርቲው የወጣቶች ጉዳይ ኃላፊ አቶ ዮናታን ተስፋዬ ዛሬ ለቪኦኤ እንዳስታወቁት ሀያ ዘጠኝ የሚሆኑ አባላቱ በሁለት የተለያዩ የፖሊስ ጣቢያዎች በስር ላይ ይገኛሉ። ባለፈው ሳምንት ለትናንቱ ሰላማዊ ሰልፍ በጉለሌ ክፍለ ከተማ ሲቀሰቅሱ የተያዙት ሰባት አባላቱ በነገ ሁለት ፍርድ ቤት እንደሚቀርቡ ያስታውሱት አቶ ዮናታን ባለፈው አርብ ለተመሳሳይ ቅስቀሳ ሲዘጋጁ ከተያዙት የፓርቲው አመራር እና ተራ አባላት መካከል 22ቱ ዛሬ ፍርድ ቤት ቀርበው ነበረ። በአቶ ዮናታን ተስፋ አገላለጽ ፍርድ ቤቱ እነዚህ ያለ ፈቃድ ቅስቀሳ ሲያደርጉ ፖሊስ እጃቸው ላይ ያሉትን የፓርቲውን አባላት እያንዳንዳቸው አንዳንድ ሺህ ብር በዋስትና ሲዘው ከእስር እንዲፈቱ ቢወስንም አሰራሩ እየተለመደ የመጣና የፓርቲውን ገንዘብ ለማሰር የተደረገ ነው በሚል ጥርጣሬ በገንዘብ ዋስትና ላለመውጣት ወስነዋል። የፓርቲው መሪ አቶ ይልቃል ጌትነት ግን በዕለቱ እንደተፈቱ ታውቋል። ፓርቲው ትናንትና ያዘጋጀውን ሰላማዊ ሰልፍ በተመለከተም መንግስት ሰልፉን ለማደናቀፍ በቀደሙት ቀናት ሁሉ የተለያዩ እርምጃዎችን የወሰደ ቢሆንም ሰልፉ በታቀደው መሠረት መጠናቀቁን አቶ ዮናታን ተስፋዬ ገልጸዋል። የተነጠቁ መብቶቻችንን እናስመልስ በሚል መሪ ቃል ስር ተካሂዷል ባሉት በዚህ ሰልፍ ላይ በሺዎች የሚቆጠር ህዝብ እንደተገኘም ገምተዋል። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አንድ የግብጽ ፍርድ ቤት በ683 የሙስሊም ወንድማማችነት ደጋፊዎች ላይ የሞት ብይን አሳለፈ። የተመሰረተባቸውን ክስ በአንድ የፖሊስ መኮንን ላይ የተፈጸመ ግድያና ሌሎች አመጾችንም ያካትታል። ዳኛው ፍርዱን ያስተላለፉት ከካይሮ ወደ 200 ኪሎ ሜትር ርቀት ላይ በምትገኘው በደቡባዊቷ ምንያ ከተማ መሆኑም ታውቋል። ባለፈው ወር ይኸው ፍርድ ቤት በ529 ሌሎች ተከሳሾች ላይ ሁለት ቀን ብቻ በፈጀ ውሎ የሞት ፍርድ ያሳለፈ ሲሆን ክሳቸውም ተመሳሳይ እንደነበር ተመልክቷል። በሌላ በኩል ዛሬ ሰኞ ሊካሄድ የታቀደ አንድ አፍቃሬ ዲሞክራሲ ሰላማዊ ሰልፍ በፍርድ ቤት ትዕዛዝ መታገዱን ባለሥልጣናት አስታወቁ። ታጣቂዎች በሰሜን ምዕራብ ማዕከላዊ አፍሪካ ሪፐብሊክ ውስጥ በሚገኝ ሆስፒታል ላይ በከፈቱት ተኩስ ቢያንስ 22 ሰዎች መሞታቸው ተገለጠ። የረድኤት ድርጅቱ ድንበር የለሽ ሐኪሞች ማለትም ዶክተርስ ዊዛውት ቦርደርስ እንዳረጋግጠው በማዕከላዊ አፍሪካ ሪፐብሊክና በቻ ድንበር አቅራቢያ በምትገኘው ናንዳ ቦጉላ ባለፈው ቅዳሜ በተካሄደ ጥቃት ሶስት ሰራተኞቹ ተገድለውበታል። በዚህም የተነሳ የረድኤት ድርጅቱ ሰራተኞቹ በተገደሉበት አካባቢ ከእንግዲህ እርዳታ እንደማይሰጥ አስታውቋል። የአካባቢው ባለስልጣናት እንዳስረዱት ተኳሾቹ ባለፈው ዓመት የማዕከላዊ አፍሪካ ሪፐብሊክን ፕሬዝዳንት ከስልጣን ያባረረው የሙስሊሙ ሽምቅ ተዋጊ ቡድን የሴሌካ አባላት ናቸው። ባለስልጣናቱ ጨምረው ሲናገሩ ቡድኑ ወደ ሆስፒታሉ ያመራው ፍራንክ ፍለጋ ነው ይላሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ከፊሊፒንስ ጋር የተፈረመው አዲስ የጸጥታ ጉዳዮች ስምምነት ቻይናን ለመቋቋም ወይም ለመቆጣጠር አይደለም ሲሉ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አስታወቁ። ጃፓንን፣ ደቡብ ኮሪያንና ማሌዥያን በሚያካትተው የእስያ ጉዞአቸው ላይ የሚገኙት ፕሬዚዳንት ኦባማ ፊሊፒንስ ከመግባታቸው ጥቂት ሰዓታት በፊት ነው ስምምነቱ የተፈረመው። ፕሬዚዳንት ኦባማ ከፊሊፒንስ ፕሬዚዳንት ቤኒኞ አኩኖ ጋር በሰጡት የጋራ መግለጫ ዩናይትድ ስቴትስ ከቻይና ጋር ጤናማ ግንኙነት እንዳላት አመልክተው ዓላማችን ዓለም አቀፍ ውዝግብ ባለበት አካባቢ ጭምር ዓለም አቀፍ ሕግና ስርዓት መከበሩን ማረጋገጥ ነው ብለዋል። ቻይናና ፊሊፒንስ በደቡብ ሲያ ባህር አካባቢ በማሪታይም እና በግዛት ይገባኛል ጥያቄ ፍጥጫ እንዳላቸው የሚታወቅ ነው። ሩሲያ በጎረቤቷ ዩክራይን የውስጥ ጉዳይ እጇን በተደጋጋሚ በማስገባቷ ዩናይትድ ስቴትስ አዲስ ማዕቀብ እንደምትጥልባት ይፋ አደረገች። የዩናይትድ ስቴትስ የገንዘብ ሚኒስቴር ገንዘባቸውን እንዳያንቀሳቅሱና ወደ ዩናይትድ ስቴትስ የሚያደርጉትም ጉዞ መታገዱን ያካተተው ማዕቀብ ያነጣጠረባቸውን የሰባት ግለሰቦችና የ17 ኩባንያዎችን ዝርዝር ይፋ አድርጓል። ከግለሰቦቹ ዝርዝር ውስጥ በክራይሚያ ፕሬዚዳንት ፑቲን ተወካይ ኦሌግ ብላቫስቴቭ፣ ምክትል ጠቅላይ ሚኒስትሩ ዲሚትሪ ኮዛክ ይገኙባቸዋል። ፕሬዚዳንት ኦባማ ዛሬ ሰኞ ቀደም ሲል በሰጡት ቃል የአሁኑ ዝርዝር The goal here is not uh, to uh, go after Mr. Putin personally. The goal is to. የማዕቀቡ ግብ ሚስተር ፑቲንን በግል ለመጉዳት አይደለም። ግቡ ዩክራይን ላይ የቀመሩትን ሂሳብ ለመቀየርና ኋላ ላይም ያገራቸውን የምጣኔ ሀብት እንደሚጎዳ ለማሳየት ነው። የዩክራይን ቀውስ ለማቆም ከንግግር ይልቅ ተግባራዊ ወይም ተግባር ጠቃሚ መሆኑን ለመረዳትም ይጠቅማቸዋል። ሚስተር ኦባማ ጨምረው በተናገሩት ቃል ዩክራይን ጄኔቫ ላይ በተፈረመው ዓለም አቀፍ ሕግ እንደምትገዛም ተናግረዋል። ባለሞ ተኳሾች ጥይት የተመቱት የዩክራይኗ ሁለተኛ ከተማ ኪርኪቭ ከንቲባ በጽኑ መቁሰላቸው ተገለጠ። የመንግስቱ ባለሥልጣናት እንዳስታወቁት ሄኔዴ ከርነስ በምስራቃዊቷ የኬርኪቭ ከተማ በብስክሌት ሲጓዙ ነው ባልታወቁ ሰዎች ጀርባቸው ላይ የተመቱት። ለፕሬዚዳንት ቪክቶር ያኑኮቪች ከሥልጣን መወገድ ምክንያት የሆነው አፍቃሪ ምዕራባውያን ማይዳን ነቀናቄ የሚቃወሙት ከርነስ የዩክራይንን መገንጠል የሚደግፉትን አፍቃሪ ሩሲያ ኃይሎችም አይደግፉም። ከርነስ በአሁኑ ሰዓት ሆስፒታል ውስጥ በጽኑ ሕመም ላይ መሆናቸውን የካርኪቭ ባለስልጣናት አስታውቀዋል። በጦርነት የተጠመዱት የሶሪያው ፕሬዝዳንት አሳድ ሌላ ሰባት ዓመት ለመግዛት ለሶስተኛ ጊዜ ሊወዳደሩ ነው ተባለ። የምክር ቤቱ አፈጉባኤ ነው ዛሬ ሰኞ ዜናውን ይፋ ያደረገው። እንደ አውሮፓ አቆጣጠር በመጪው ሰኔ ሶስት ቀን ለሚካሄደው ፕሬዚዳንታዊ ምርጫ ተወዳዳሪዎች ካለፈው ሳምንት ጀምረው እየተመዘገቡ መሆናቸውም ታውቋል። ሚስተር አሳድ ሱሪያ ውስጥ ከሽምቅ ተዋጊዎች ጋር እንደ አውሮፓ አቆጣጠር በመጋቢት 2011 በሰላማዊ ተቃውሞ ተጀምሮ ወደ ለየለት የእርስ በርስ ጦርነት በተቀየረውና ከ150 ሺህ ህዝብ በላይ ባለቀበት ትንቅንቅ መጠመዳቸው የሚታወቅ ነው። በዚሁ የእርስ በርስ ጦርነት ሌሎች 2.6 ሚሊዮን ሕዝብ ከሶሪያ ወደየአካባቢው የአካባቢው አገሮች የተሰደዱ ሲሆን እዚያው ሶሪያ ውስጥ ደግሞ ከ6.5 ሚሊዮን የሚበልጥ ሕዝብ ከቤት ንብረቱ ተፈናቅሎ ይገኛል። ፕሬዚዳንት አሳድ ሶሪያን ለ30 ዓመታት ከገዟት አባታቸው ነው እንደ አውሮፓ አቆጣጠር በ2000 ዓ ም ስልጣን የተረከቡት። በመጨረሻም የአውስትራሊያው ጠቅላይ ሚኒስትር ቶኒ አቦት ህንድ ውቅያኖስ ውስጥ ከጠፋው የማሌዥያ አውሮፕላን አንዳች ስብርባሪ ለማግኘት ተስፋ እንደሌለ አመለከቱ። ጠቅላይ ሚኒስትሩ ዛሬ ሰኞ በሰጡት ጋዜጣዊ መግለጫ የፍለጋው አቅጣጫ መልኩን እየቀየረና እየሰፋ መሄዱንም አመልክተዋል። ሚስተር አቦት ባለፈው ሳምንት ባህር ውስጥ በሚደረገው ፍለጋ ጠቋሚ የሆነ አንዳች ስብርባሪ ካልተገኘ ፍለጋውን አስመልክቶ ሌላ ዘዴ መፈለግ ግድ ይሆናል ማለታቸውም አይዘነጋም። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንም ስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ዘገባ ነው። ይሁንና ከዚያ ተከትለው ወይም ቆየት ብለው ከሚቀርቡ ዘገባዎችና ቅንብሮች አንዱን ለቅምሻን በላቸው። ወደ 67 ዓመት የሚሆነው የወባ ህመም ቁጥር እንደ ቀነሰ ይታያል። ተኝቶ ከሚታከሙት ውስጥ በአርባ ስምንት ከመቶ እንደ ቀነሰ፣ እድሜያቸው ከአምስት ዓመት በታች ከሆኑት ውስጥ ወደ 81 ከመቶ በወባ መታመማቸው እንደ ቀነሰ፣ ለሞት ደግሞ ከሚደረጉት በሰባ ሶስት በመቶ መቀነሱ ይታወቃል። ወይዘሪት ህይወት ሶሎሞን የአገር አቀፍ የወባ መከላከያ መርሃ ግብር አስተባባሪ ናቸው። በጤና ዝግጅት ይመለሳሉ። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ ወደ አዲስ አበባ ፖሊስ ሶስት ጋዜጠኞችን ጨምሮ አሸባሪ ውዥንብር ነስተዋል በሚል ጥርጣሬ ወንጀል ሰሞኑን በቁጥጥር ስር የዋላቸውን ዘጠኝ የኢንተርኔት ድረገጽ አምደኞች ወይም ብሎገርስ ፍርድ ቤት አቅርቧል። ፖሊስ የጠየቀው ተጨማሪ የምርመራ ጊዜ መፈቀዱን ተመልክቷል። በሌላ በኩል ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና ለጋዜጠኞች ተቆርቋሪ የሆኑ ድርጅቶችና ድርጅቶች ታሳሪዎቹ እንዲፈቱ የጠየቁባቸውን መግለጫዎችም አውጥተዋል። መለስካቸው አመሀ ዝርዝሩን ይዘዋል። ፖሊስ ዘጠኙን ተጠርጣሪዎች ትናንት ሚያዝያ 19 ቀን 2006 ዓ.ም በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛው ወንጀል ችሎት አቅርቧቸዋል። ፖሊስ ዘጠኙን ተከሳሾች በሦስት የተለያዩ መዝገቦች ነበር ያቀረበው። በአንደኛው መዝገብ ተስፋለም ወልደየስ፣ አስማማው ኃይለ ጊዮርጊስና ዘላለም ክብረት ተካተዋል። በሁለተኛው መዝገብ ውስጥ ደግሞ ናትናኤል ፈለቀ፣ አጥናፉ በርሄና ኤዶም ካሳይ ይገኛሉ። በሦስተኛው መዝገብ በፈቃዱ ኃይሉ አቤል ዋበላና ማህሌት ፋንታሁን ተዘርዝረዋል። ፖሊስ ተጠርጣሪዎችን በሦስት የተለያዩ መዝገቦች የመደበ ቢሆንም ሁሉንም ጠርጠርኳቸው የሚለው በአንድ አይነት የወንጀል ድርጊት መሆኑን የፍርድ ቤቱ መዝገብ ያመለክታል። ፖሊስ እንደሚለው ተጠርጣሪዎቹ የመብት ተሟጋች ነን ከሚሉ የውጭ ኃይሎች ጋር በሐሳብና በገንዘብ በመስማማት ሕዝብን የሚያሸብርና መንግስትን በኃይል ለመጣል በኢንተርኔት ማህበራዊ ድረገጾች ላይ ውዥንብር በመንዛት ወንጀል ተጠርጥረዋል። ፖሊስ ምርመራውን ገና እንዳላጠናቀቀ ገልጾ አስራ አምስት ቀን ተጨማሪ ምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ይሁንና ፍርድ ቤቱ በመጀመሪያና በሁለተኛው መዝገብ ለቀረቡት ተጠርጣሪዎች የአስር ቀን፣ በሶስተኛው መዝገብ ለቀረቡት ተጠርጣሪዎች የ11 ቀን ተጨማሪ ምርመራ ጊዜ ሰጥተውታል። ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉት በሁለት የተለያዩ ቀናት ማለትም ሚያዚያ 17 እና 18 ቀን 2006 ዓ ም ነበረ ሚያዚያ 17 ቀን አቶ ተስፋ ለሞለየት ሲያዝ በቦታው ተገኝተው ከነበሩት መካከል የረዥም ጊዜ የሥራ ጓደኛቸውና ጎረቤታቸው ወይዘሮ ጽዮን ግርማ ሁኔታውን ታስታውሳለች። ሲያዝ አይቻለሁ። ማየት ያየሁት ደግሞ ተጠርቼ ነው ያየሁት። የተጠራሁት ቤቴ ነበርኩኝ፣ ሶስት ሰዓት ተኩል ላይ የቤቴ በር በጣም በኃይል ተንኳኳ። ደነገጥኩ። ማታም ስለነበረ እና ዘልዬ ስወጣ ምንድን ነው ብዬ ስጠይቅ ተስፋለም ተይዟል፣ ይፈልግሻል፣ ይጠራሻል የሚል የቁጣ ድምጽ ሰማሁ። ምን ሆኖ ተጣልቶ ነው የመሰለኝ ወይም ከሰው ጋር በእርግጥ ተስፋለም የሚጣላ ልጅ አይደለም፣ ግን የሆነ ችግር ገጥሞት ጥሩልኝ ያለን የመሰለኝ እና እየበረርኩኝ ስሄድ ተከቧል። ወደ አስር ሰው ስምንት ወይም ዘጠኝ ሰው የሚሆን አንድ ሰባት የሚሆን ሲቪል የለበሱ ወጣቶች ናቸው ይዘውታል። እቃ በፌስታል ተይዟል እና ደነገጥኩ። ከሌ ባላ የተሰረቀ እቃ ገዝቶ ይሆን እንደዚህ አይነት የለም፣ ምንም አልጠረጠርኩም። ሌላ ነገር ከዛ ያለፈ ምንድነው? ተስፋለም ምንድነው ስለ እሱ እንዲናገር እድል አልሰጡትም። ምንድነው፣ ምንድነው የተፈጠረው ስለው፣ በኋላ ላይ ግን እሱ ለስራ ጉዳይ ነው ከስራ ጋር በተያያዘ ነው ወደ ማዕከላዊ ነው ብለውኛል። ተረጋጊ አለኝ። ለመሆኑ አቶ ተስፋለም በአሁኑ ጊዜ ጠበቃለው ጓደኛ ወይንም ሌሎችም አላቸው እንዴት? እንግዲህ ስለ ሌሎቹ አላውቅም። ያው ተስፋ አለም ግን ያው ብቻውን ነው የሚኖረው። አጋጣሚ ቤተሰብ እህት አለው። በእርግጥ ግን እናትም ወላጆቹ በሞት ከተለዩት ቆይተዋል። ይህን ደግሞ እናውቃለን። ያው እንደሱ ስለሆነ እኛ ተረዳድተን ጠበቃ ለማቆም ጥረት እያደረግን ነው። አቶ ተስፋለም ወለየስ ወይዘሪት ኤዶም ካሳይ እና አቶ አስማማው ኃይለ ጊዮርጊስ ጋዜጠኞች ሲሆኑ አቶ ዘላለም ክብረት ደግሞ በአምቦ ዩኒቨርሲቲ የሕግ መምህር እንደነበረ ታውቋል። ተጠርጣሪዎቹን በቅርብ የሚያውቋቸው እንደሚሉት በተለያዩ ድረገጾችና በዞን ዘጠኝ ድረገጽ ላይ ከሰብአዊ መብቶች ጋር በተያያዙ የተለያዩ ርዕሶች አያሌ መጣጥፎችን ሲያቀርቡ ቆይተዋል። ከዚህ በተጨማሪ ተስፋለም ወለየስ ፎርቹን በተሰኘው ሳምንታዊ ጋዜጣና በአዲስ ስታንዳርድ መጽሔት ላይ በፍሪላንስ ቅጥር ሲሰራ የነበረ ሲሆን አቶ አስማማው ኃይለ ጊዮርጊስ ደግሞ በአዲስ ጉዳይ መጽሔት ከፍተኛ አዘጋጅ ነበረ። ኤዶም ካሳይ ቀደም ሲል እምቢልታ በተሰኘ ሳምንታዊ ጋዜጣ፣ በኋላም በዕለታዊው አዲስ ዘመን ጋዜጣ ላይ ስትሰራ ቆይታለች። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። አድማጮች፣ ታሳሪዎቹ ቤተሰባቸው፣ ወዳጅ ዘመዶቻቸውም ሆኑ የሕግ አማካሪዎቻቸው እስካሁን እንዳላዩቸው ተገልጧል። በማዕከላዊ የወንጀል ምርመራ ጣቢያ አርብና ቅዳሜ በቁጥጥር ስር ውለው ምርመራ እየተደረገባቸው ያሉት የዞን ዘጠኝ ድረገጽ አምደኞች ለመሆኑ እነማን ናቸው? ሦስቱ ጋዜጠኞችስ? ሄኖክስ ዘማክሴር ዝርዝር ይዟል። በኢትዮጵያ በመስከረም 2004 ዓ ም ጋዜጠኞች እስክንድር ነጋ፣ ሪዮት አለሙ፣ ውብሸት ታዬ ከፖለቲካ ተቃዋሚዎች አንዱ አለማራጌ በቀለ ገርባ፣ ኦልባና ሌሊሳና ሌሎችም በጅምላ ከታሰሩ ወዲህ ለመጀመሪያ ጊዜ በንጽጽር ያለፈው ሳምንት በርካታ ሰዎች የተዋከቡበትና የታሰሩበት ሆኗል። አርብና ቅዳሜ ዕለት የአይን ምስክሮች እንደ ገለጹት መለዮ በለበሱ የፖሊስ ግብረ ኃይሎችና የሲቪል ልብስ በለበሱ የደህንነት ሠራተኞች የእስር ዘመቻው ተከናውኗል። ይህ የማኅበረሰብ የፖለቲካና የመሳሰሉ ጉዳዮችን አንስተው በድረገጾችና በማህበረሰብ የመገናኛ ብዙሃን ሀሳብ የሚያራምዱ ወጣቶች ዞን ናይነርስ በሚል ስም ይታወቃሉ። ከዘጠኝ አባላቱ ስድስቱ ሲታሰሩ የተቀሩት ሶስቱ ደግሞ ጋዜጠኞች ናቸው። ጋዜጠኞቹ ተስፋለም ወልደየስ ለተባበሩት መንግስታት ድርጅት የዜና አውታር ኢሪን ለረጅም ጊዜ ያገለገለ የፎርቹን ጋዜጣ ዘጋቢ አምደኛ ነው። አስማሙ ኃይለ ጊዮርጊስ ለአዲስ ጉዳይ መጽሔት የሚጽፍ ጋዜጠኛ ነው። ኤዶም ካሳዬ ደግሞ በአካባቢና በአየር ንብረት ጋዜጠኝነት የሰለጠነች ቀድሞ የእምቢልታ ጋዜጣና የአዲስ ዘመን ጋዜጣ ዘጋቢ እንደነበረች በቅርብ ከሚያውቋት የሥራ ባልደረቦቿ ለመረዳት ችለናል። ስድስቱ የዞን ዘጠኝ ጦማርያንስ በእስራቱ ወቅት ከሀገር ውጭ ከነበሩት ሦስቱ የተቀሩትን ሁለት አባላት በስልክ ይዘናል ሶሊያና ሽመልስና እንዳልካቸው ሀይለ ሚካኤል እንደምን አመሻችሁ በቅድሚያ እስቲ ከዘጠኝ አባላቶቹ ስድስቱ የታሰሩት እነማን ናቸው ስማቸውን እና ስራቸውን እንዲሁም እድሜያቸውን እስቲ ግለጭልን ከታሰሩት እንግዲህ የመጀመሪያው በፍቃዱ ሀይሉ ነው በፍቃዱ በጋዜጠኝነት አይደለም ደለን በእርግጥ የተለጠነው የኢንፎርሜሽን ቴክኖሎጂ ባለሙያ ነው ግን ከዚህ በፊት በቅድስት ማርያም ኮሌጅ በኢንፎርሜሽን ቴክኖሎጂ እና በኖሌጅ ማኔጅመንት አካባቢ ይሰራ ነበረ ከዛ በተጨማሪ ደግሞ መጽሐፍ ጽፏል እና ከዛ ውጭ ግን በማህበረሰብ ሚዲያ ለረጅም ጊዜ የራሱ ብሎግ ነበረው እና በዛ ጦማር ላይ በጣም ይጻፍ ነበረ። ከዛ በኋላ ደግሞ ዞን ዘጠኝ ከተመሰረተ በኋላ ዞን ዘጠኝ ላይ በዋነኝነት አብዛኛዎቹን አርቲክሎች በመጻፍ እና ሀሳቡን በተለያየ ማህበረሰብ ድረገጾች በፌስቡክን በትዊተርን በመግለጽ ነው የሚታወቀው። ሁለተኛው ሰው አቤል ነው አቤል አበላ ነው። አቤል ጓደኛችን ነው። የሚሰራው ለኢትዮጵያ አየር መንገድ ነው። በፕሮፌሽኑ ሜካኒካል ኢንጂነር ነው ምህንድስናን የተማረው ኢትዮጵያ አየር መንገድ ነው የሚሰራው። ግን እሱም እንደዚህ በግሉ የራሱ ብሎግ ነበረው ይጥረት ነበረ። ዞን ዘጠኝ ከተመሰረተ በኋላ ግን ያው ዞን ዘጠኝ አስተዋጽኦ ሲያደርግ ነበር ጽሁፍም በዘመቻዎቹ ላይ በከፍተኛ ሁኔታ በመሳተፍ ሶስተኛዋ ማህሌት ፋንታውን ናት ማህሌት በቦያ ኢንፎርሜሽን ቴክኖሎጂ ነው የምትሰራው። የመንግስት የሰሪ ሰራተኛ ናት። የጤና ጥበቃ ሚኒስተር ሰራተኛ ነበረች እሷ ምን ዞን ዘጠኝ አባልና ከጀመረ ጊዜ ጀምሮ በተለይ ማህበራዊ ጉዳዮች ላይ የሚያተኩሩ ጽሁፎችን በዚ አይነት ትጽፍ ነበረ። ዘመቻዎች ላይ ትሳተፍ ነበረ። በማህበረሰብ ሚዲያም ሀሳቧን ትገልጻለች። አራተኛው አጥናፍ ብርሃኔ ነው። አጥናፍ የሀያ አምስት አመት ወጣት ነው። ሀያ አምስት ገና አልሞላውም። የራሱ የግል ጦማር ነበረው። ከዛ ግን ዘጠኝ ከመሰረተ በኋላ ዘጠኝ ላይ ሀሳቡን ይገልጻል። በማህበረሰብ ሚዲያ በትዊተርም በፌስቡክም በተጨማሪ ዘጠኝ ላይ ከሚሰራ በተጨማሪ ሀሳቡን ይገልጻል። ናትናኤል አለ። ናትናኤል ሀያ ስድስት ሀያ ሰባት አመቱ ነው። የኢኮኖሚ ባለሙያ ነው በፕሮፌሽን የኢትዮጵያ ኢኮኖሚክ ባለሙያዎች ማህበር አባል ነው። በጣም ብዙ ጊዜ የሚጽፋቸው ጉዳዮች ኢኮኖሚ ጋር በተያያዘ የራሱ የግል ጦማር ነበረው። ዘንሳይ ከመሰረተ ላ ዘንሳይ ላይ ይጽፋል። የዘመቻዎቹም ሙሉ ተሳታፊ ነው። ዘላለም ክብረት የሕግ ባለሙያ ነው። በአምቦ ዩኒቨርሲቲ የሕግ ትምህርት አስተማሪ ነው። ከዛ በተጨማሪ ሁለተኛ ዲግሪን አዲስ አበባ ዩኒቨርሲቲ ሲማር ነበረ። ከአንድ ሳምንት በፊት ነሱ ትምህርት ያጠናቀቀው የሀያ ስምንት አመት ወጣት ነው። ከአምቦ ዩኒቨርሲቲ ከግቢው ነው የታሰረው፣ ና የመጀመሪያውን መረጃ የሰማ ነው ከሱ ነው ፖሊሶች መጥተው እየያዙት እንደሆነ። ብዙዎቹ ወጣቶች ናቸው፣ በሀያዎቹ እድሜ ክልል የሚገኙ ናቸው። የዚህ የዞን ዘጠኝ ወይም ዞን ናይነርስ ቡድን አባላቶቻቸው እንግዲህ የቀረበባቸው በተለይ ፖሊስ እስር እንዲያራዝምላቸው ለፍርድ ቤቱ ያቀረቡበት ሀገሪቱን ጠቅሳለሁኝ በሶሻል ሚዲያ ለማተራመስ ራሱን የመብት ተሟጋች ነኝ ብሎ ከሚጠራ የውጭ ኃይል ጋር በሀሳብም በገንዘብም ተረዳድተውና ተስማምተው በሀገሪቷ ላይ የብጥብጥ ቅስቀሳ ለማስነሳት አቅደው ሲንቀሳቀሱ ተደርሶባቸው በቁጥጥር ስር ውለዋል ይላሉ። ድርጅታችሁ ወይም አብራችሁ የሚሰሩ ጓደኞቻችሁ በእንዲህ አይነት ስራ ተሰማርተዋል? ምን አይነት መልስ ትሰጣላችሁ እናንተ? አይሆንም። እንግዲህ እንዳልከው ከፍ ያለ የማዘዣ አይነት ነገር የምርመራ መጠየቂያ ማራዘሚያ አይነት ክስ ነው። ያው እኛ እንደማንናቸውም ማናቸውም ለሀገሩ ወይም ለወገኑ ያገባዋል እንደሚል እንደ ኮንሰርንድ እንደሆነ ዜጋ ነው። ተደራጅተናልን ብለን ራሳችን አናስብም። ይህም ለሀገራችን ያገባናል ብለን በትርፍ ሰዓታችን የምንሰራው ስራ ስለሆነ ምንም አይነት ሀገር የማተራመስም ሆነ ህጋዊ ያልሆነ ስራ ውስጥ ስላልነበር በአስቸኳይ አባሎቻችን እንዲፈቱልን ነው የምንጠይቀው የመጀመሪያው። ሁለተኛ የሚሆነው ኢትዮጵያ ውስጥ ማንም ሰው የፈለገውን ነገር እንዲናገር ህገ መንግስቱ ይፈቅዳል። በህገ መንግስቱ መሰረት ተፈተጠቅመን ነው ስንሰራ የነበረው ህገ መንግስታዊ መብታችን ስን- ስንለው እና ህጋዊ እንቅስቃሴ ነበር ስናደርግ የነበረው እና ህጋዊ ስለሆንን ህጋዊነታችንን መንግስት አውቆ እንዲለቀን ወይም እንዲፈታል አባሎቻችን እንጠይቃለን። ዞን ናይነርስ ማለት ምን ማለት ነው? እንዴት ነው የተገናኛችሁት? እንዴት ነው የተሰባሰባችሁት? አስቀድሜ እንዲያውም አንዱን ጦማራችሁን ስመለከት ነበርና ስለሚያገባን እንጦምራለን ትላላችሁ። እንዲያውም ራሳችሁን የምትገልጹት ጥቅስ፣ ኢመደበኛ የጦማሪያንና የአራማጆች ቡድን ኢትዮጵያ ውስጥ ስላለው ማህበረሰባዊና ፖለቲካዊ ሁኔታ የተለየና ወገናዊ ያልሆነ ትርክት እየሰራ ያለ የወጣቶች ስብስብ ነው ይላል። እስቲ ዞን ናይነርስ እንዴት ተገናኛችሁ? ምን ማለት ነው? ምንድን ነው የምትሰሩት? እንግዲህ ዞን ናይን ሁለተኛ ዓመት ሊሆነው ነው በፈረንጆች አቆጣጠር የአስራ ሶስት ሲመጣ ሁለት ዓመት ይሆነዋል። እንደ ቡድን ራሱን ለራሳቸው ስንሰተን መንቀሳቀስ ተጀመርን ማለት ነው። ከዛ በፊት ቅድም እንዳልኩ ሁሉም ከዞን ናይን በፊት በማህበረሰብ ሚዲያ የተለያዩ ሀሳባቸውን ይገልጻሉ፣ እያንዳንዳችን የዞኑ አባላት ግን ከዛ ውጪ ደግሞ በማህበረሰብ ሚዲያ ራሳችንን እንገልጻለን የአንድ እንዳጋጣሚ ሆኖ አንድ ኢንሲደንት ነበረ ያገናኘን። ሁላችንም ማህበረሰብ ሚዲያ ላይ ያለን ከዚህ በፊት አንተዋወቅም። ከማህበረሰብ ሚዲያው በፊት በግል የሚተዋወቅ ሰው የለም። ዘው ዘጠኝ ታስታውስ ከነበረ የአለም በቻሳ ቤሩት ላይ የደረሰባት በደል፣ ከዛ ቀጥሎ ደግሞ እሷ ሞት ተከትሎ አዲስ አበባ ላይ ወጣቶች ተሰብስበው የመሷ ገንዘብ ማሰባሰቢያ ኢኒሽቲቭ ተጀምሮ ነበር። እዛ ላይ የምተዋወቅ የነበረ ልጆች ተገናኘን። አሁን የዘው ዘጠኝ አባላት የሆነው ብዙዎቻችን እና ወጣቶች ሸን የተለየ ሀሳብ አለን የተለየ ትርክት አለን ከሚባለው ከሚወራው ስለዚህ እሱ ሀሳባችንን መናገር እንፈልጋለን ብለተው ኮንሰር ለበን የሀገማን አሽላገሪ ተዋስዳት የገማ የሀገማን ጉዳይ ላይ መናገር እንፈልጋለን ተስብ ለዚ ሆታችንን ማምጣት እንፈልጋለን ብለን ነው እንግዲህ የዘጠኝ የተጀመረው። የዞን ዘጠኝ ጦማሪያን የወጣቶች ቡድን አባላት ሶሊያና ሽመልስና እንዳልካቸው ኃይለሚካኤል፣ ለሰጣችሁኝ ማብራሪያ አመሰግናለሁ። የአርቲክል አስራ ዘጠኝ የተባለው የጋዜጠኞች መብት ተሟጋች ድርጅት ስድስቱን የኢንተርኔት ድረገጽ አምደኞች ፍላገር ስና የሶስቱን ጋዜጠኞች መታሰር አውግዞ በፍጥነት ከእስር ቤት እንዲወጡ ወይም እንዲፈቱም በወጣው መግለጫ ጠይቋል። ከሰብአዊ መብት ተሟጋቾችና የውጭ ድርጅቶች ጋር በመተባበር በማህበራዊ ገጾች ወይም ሶሻል ሚዲያ ጽሁፋቸው ህዝብን ለአመፅ በመቀስቀስ የተጠረጠሩት ያላቸውን ጋዜጠኞች የሰብአዊ መብት አጋዮች ናቸው፣ በፍጥነት ያለምንም ቅድመ ሁኔታ እንዲፈቱ ብሏል። አርቲክል 19 በመግለጫው እነዚህ ውንጀላዎች ኢትዮጵያ ወደ ባሰ የሰብአዊ መብቶች ጥሰት ማዝቀጧን ያሳያል ያለው የድርጅቱ መግለጫ ጨምሮ የኢንተርኔት ድረገጽ አምደኞቹና ጋዜጠኞቹ የህግ ጠበቃ ሳይቆምላቸው ወደ ፍርድ ቤት እንዲወርዱ መደረጋቸው ራሱ መንግስት በፈጠራ ክስ ሊያስራቸው እንደፈለገ ያሳያል ብሏል። በተጨማሪም በኒውዮርክ መሠረቱን ያደረገው የሰብአዊ መብት ተሟጋች ቡድን ሁማን ራይትስ ዋች ስድስቱ የጦማር ጸሐፊዎችና ሶስቱ ጋዜጠኞች እንዲፈቱ ጥሪ አቅርበዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በዚህ ሳምንት ኢትዮጵያን ሲጎበኙ የታሰሩ ጋዜጠኞችና የሀሳብ አራማጆች እንዲፈቱ የኢትዮጵያን መንግስት እንዲጠይቁ ሁማን ራይትስ ዋች አሳስበዋል። ለምክክር ጊዜ ለመስጠት በሚል ለሶስት ሳምንታት ተቋርጦ የቆየው የደቡብ ሱዳን የሰላም ድርድር ዛሬ በአዲስ አበባ እንደሚጀምር እየተጠበቀ ነው። የክልሉ የዛሬ ድርድር የተጨበጠ ውጤት አለማምጣቱን የገለጠው አንድ የደቡብ ሱዳን ጋዜጠኛና የፖለቲካ ተንታኝ እውነተኛው ድርድር የሚጀምረው ዛሬ ነው ብሏል። የአገሪቱ የማስታወቂያ ሚኒስትርና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኮይ ሉዋዝ ግን እውነተኛው ድርድር ተጀመረ ቆይቷል ሲሉ ተናግረዋል። እስክንድር ፍሬው ከአዲስ አበባ ዘገባ አልኳል። ከሦስት ሳምንታት እረፍት በኋላ ድርድራቸውን ለመጀመር በአዲስ አበባው ራዲሰን ሆቴል የተገናኙት የደቡብ ሱዳን ወገኖች በቅድሚያ እርስ በእርሳቸው ሲመካከሩ ውለዋል። ከፊርማ የዘለለ ተጨባጭ ውጤት ያላመጣውና ለአራት ወራት የዘለቀው የድርድር ሂደት አደራዳሪዎቹን ጨምሮ የተለያዩ ወገኖችን አላስደሰተም። ደቡብ ሱዳናዊው ጋዜጠኛና የፖለቲካ ተንታኝ አንድሪያ ማች ማቢዮር እውነተኛው ድርድር የሚጀመረው ዛሬ ነው ይላል። ሁለቱ ወገኖች ማለትም ተቃዋሚዎቹና መንግሥት እውነተኛ የሰላም ድርድር የሚጀምሩ ይመስለኛል። እስካሁን የተካሄደው የሰላም ድርድር ፈጽሞ እውነተኛ አልነበረም። ምክንያቱም አሁን የደቡብ ሱዳንን ህዝብ መጎዳትና ስቃይ የተገነዘቡ ይመስላል። በአሁኑ ጊዜ ደቡብ ሱዳን ተከፋፍላለች። ሰዎች እርስ በርስ እየተገዳደሉ ነው። በስተ ግን ተደራዳሪዎች ወገኖች ይህን ጦርነት ማንም እንደማያሸንፍ ተገንዝበዋል። የደቡብ ሱዳን መንግስት ግን የእስካሁኑ ድርድርም ቢሆን ውጤት ሲያመጣ መቆየቱን ያምናል። እውነተኛ ድርድር የሚጀመረው በዚህኛው ዙር ነው የሚለውን አባባልም አይቀበልም። የሀገሪቱ የማስታወቂያ ሚኒስትርና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኮይል ሉዌዝ ለቪኦኤ ሲናገሩ ይህንኑን ያብራሩት ድርድሩን የጀመርነው ከረጅም ጊዜ በፊት ነው። በጥላቻ ያለመተያየት ስምምነቱን እስከ መፈራረም በሄንበት ወቅት እውነተኛ ድርድር ተብሎ የሚጠራ ምንም ነገር የለም፣ ምክንያቱም ሁሉም ድርድሮች የእውነት ናቸው። ይህም ሆኖ ግን የድርድሩ ሂደት በፍጥነት ሊጓዝ የሚችልበት እድል መኖሩን የደቡብ ሱዳኑ የማስታወቂያ ሚኒስትር ተናግረዋል። እኔ እስካሁን የማውቀው ድርድሩ ለእረፍት በተቋረጠበት ሰዓት ያደረጉትን ምክክር ተከትሎ በአጀንዳዎቹና በድርድሩ መርህ ማዕቀፍ ላይ እኛ እንደ ተስማማ ነው። ተቃዋሚዎቹም ከተስማሙ እነዚህን ሁለት ሰነዶች በእርግጠኝነት እንፈራረማለን። ወደ ሁለተኛው አጀንዳ የምናልፈው ከዚህ በኋላ ነው። ምክንያቱም አንደኛው አጀንዳ የድርድሩን መርህ ይፋ ማድረግ፣ ሁለተኛው አጀንዳ ደግሞ በጥላቻ ያለመተያየትን መሠረት ማጠናከር ነው። ሂደቱ በታሰበው መንገድ ከቀጠለ ቋሚ የተኩስ አቁም ስምምነት ሊደረግ እንደሚችል ሚኒስትሩ ተስፋቸውን ገልጸዋል። የደቡብ ሱዳን የሰላም ድርድር የሚቀጥለው ጉዳዩ የበለጠ ትኩረት ባገኘበትና ሁለቱም ወገኖች ሰላም እንዲፈጥሩ ዓለም አቀፉ ግፊት በቀጠለበት ሁኔታ ነው። የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ለምሳሌ በነገው እለት አዲስ አበባ እንደሚገቡ ይጠበቃል። ከአፍሪካ ህብረትና ከኢትዮጵያ መሪዎች ጋር ከሚወያዩባቸው ነጥቦች አንዱም ይኸው የደቡብ ሱዳን ግጭት እንደሆነ ይገመታል። ከውጭ ጉዳይ ሚኒስትሩ ጋር ከሚጓዙት የአሜሪካ ባለስልጣናት አንዱ የሀገሪቱ የደቡብ ሱዳን ልዩ ልዑክ ዶናልድ ቡዝ መሆናቸው በራሱም ይህንኑ ግምት የሚያጠናክር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በስቱዲዮችን የሰዓት አቆጣጠር አሁን ከሚሽስ ሰዓት ከ29 ያመለክታል። የሰዓት መቁጠሪያው ዋና ዋና ወንድርሰሪዎች እናሰማችሁ። ፖሊስ ህገወጥ ቅስቀሳ ሲያደርጉ ይዣቸዋለሁ ያላቸውን 22 የሰማያዊ ፓርቲ አባላት በፍርድ ቤት ትዕዛዝ በአንዳንድ ሺህ ብር እንዲፈቱ ቢወስንባቸውም ይህ ተደጋጋሚ ውሳኔ ሊለወጥ ይገባዋል በማለት እስካሁን ከፖሊስ ጣቢያ አልወጡም። ፓርቲው አያሌ አባላቱና መሪዎቹ በፖሊስ ቢያዙም ትናንት እሁድ የተሳካ ሰላማዊ ሰልፍ ማድረጉን አስታውቋል። አንድ የግብፅ ፍርድ ቤት በ683 የሙስሊም ወንድማማችነት ደጋፊዎች ላይ የሞት ፍርድ ሰጠ። የተመሰረተባቸው ክስም በአንድ የፖሊስ መኮንን ላይ የተፈጸመን ግድያና ሌሎች አመጾችን የሚያካትት ነው። ታጣቂዎች በሰሜን ምዕራብ ማዕከላዊ አፍሪካ ሪፐብሊክ ውስጥ በሚገኝ አንድ ሆስፒታል ላይ በከፈቱት ተኩስ ቢያንስ 22 ሰዎች መሞታቸው ተገልጧል። የረዴት ድርጅቱ ድንበር የለሽ ሐኪሞች ዶክተር ዊዛውት ቦርደርስ እንዳረጋገጠው በማዕከላዊ አፍሪካ ሪፐብሊክና በቻድ ድንበር አቅራቢያ በምትገኘው ናንጋ ቦይጉላ ባለፈው ቅዳሜ በተካሄደ ጥቃት ሶስት ሰራተኞቹ ተገድለውበታል። በዚህም የተነሳ ወደዚያ አካባቢ ከእንግዲህ ሰራተኞቼ አይሄዱም ብሏል። ክቡራትና ክቡራን አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል፣ እንዳደመጣችሁት። አሁን ቀዳሚው የሁለተኛው ክፍል ማለት ነው ስፖርት አዘጋጅና አቅራቢ ሶሎሞን ክፍሌ እንደ ምን አምሽታችሁልኛል? የተከበራችሁ አድማጮቼ፣ የገዛህን ጽዮን መስቀልን፣ ከአዲስ አበባ ተፈራ ግርማን፣ ከዚሁ ከዋሽንግተን ስቱዲዮችን ይዣለሁ ለምሽቱ ቅንብር። የአገር ውስጥና የውጭ አገር የእግር ኳስ ውድድሮችን እንዲሁም የቅርጫት ኳስ ስፖርት ዜናዎች አሉን። አብረንን ቆይ። የእግር ኳሱን ስፖርት ዜና ላስቀድም። ከአንድ ዓመት በኋላ ሴኔጋል ለምታስተናግደው ሀያኛው የአፍሪካ ወጣቶች እግር ኳስ ሻምፒዮና የመጀመሪያ ዙር ማጣሪያዎች በተለያዩ የአህጉሪቱ ከተሞች ተካሂደዋል። አዲስ አበባ ላይ የኢትዮጵያ ወጣቶች ብሔራዊ ቡድን የሲሼልስ አቻውን አስተናግዶ ሦስት ለባዶ ሸኝቷል። ገዛ ጽዮን መስቀል ተጨማሪ ያለው የፕሪምየር ሊጉንና የሽልማት ዜናዎችም አካቷል። ከአንድ ዓመት በኋላ ሴኔጋል ለምታስተናግደው ሀያኛው የአፍሪካ ወጣቶች እግር ኳስ ሻምፒዮና በተለያዩ የአፍሪካ ከተሞች የመጀመሪያ ዙር ማጣሪያዎች ተካሂደዋል። እዚህ አዲስ አበባ ላይ የኢትዮጵያ ከሀያ ዓመት በታች ወጣቶች ብሔራዊ ቡድን የሲሸልሳቻውን አስተናግዶ ሶስት ለባዶ አሸንፏል። በተሻለ የጨዋታ እንቅስቃሴ ያሸነፈው የኢትዮጵያ ወጣት ቡድን አንድ ለባዶ አሳርፎ ከረፍት መልስ ሁለት አክሎ በአጠቃላይ አምስት ለባዶ ውጤት ወደ ተከታዩ ማጣሪያ ማለፉን አረጋግጧል። ከሜዳው ውጭ ከሁለት ሳምንት በፊት ማለት ነው ሲሸልስ ላይ ሁለት ለባዶ አሸንፎ መመለሱ ይታወሳል። የኢትዮጵያ ቡድን የኢትዮጵያ ወጣት ቡድን ቀጣይ ማጣሪያ ከደቡብ አፍሪካ አቻው ጋር ሲሆን ግንቦት ወር መጀመሪያና አጋማሽ ላይ ካደረገ በኋላ የዚህ ማጣሪያ አሸናፊ የሚሆነው ሌላ ከበድ ያለ የሶስተኛ ዙር ማጣሪያ ይጠብቀዋል ማለት ነው። ከዚሁ ከአዲስ አበባ ሳልወጣ በየዓመቱ ስፖርተኞችን በምርጫ ለማሸለም የተመሰረተው ሳምሶን ሚዲያ ኮሚኒኬሽን የተባለ ተቋም የመጀመሪያውን የምርጥ ስፖርተኞች ሽልማት ባሳለፍነው ሳምንት አካሂዷል። በተካሄደው የዓመቱ ምርጥ የወንድ ስፖርተኞች አትሌት መሐመድ አማን አሸናፊ ሲሆን የሴቶቹን ያሸነፈችው አትሌት ጥሩነሽ ዲባባ ናት። እነዚህ ከሙገር ሲሚንቶና የፌዴራል ማረሚያ ቤቶች ስፖርት ክለብ የተገኙ መሐመድ አማንና ጥሩነሽ ዲባባ በስምንት መቶና አስር ሺህ ሜትር በታላላቅ ዓለም አቀፍ የውድድር መድረኮች ተደጋጋሚ ድል የተቀዳጁ ፕሮፌሽናል አትሌቶች ናቸው። በዓመቱ ታላቅ ስኬት በማስመዝገብ የሚታወቁት የቀድሞ የኢትዮጵያ ብሔራዊ አሰልጣኝ አቶ ሰውነት ቢሻውም የዓመቱ ምርጥ አሰልጣኝነት ሽልማቱን አሸንፈዋል። የዓመቱ ምርጥ ቡድን ደደቢት ሲሆን የቅዱስ ጊዮርጊስ ቡድን የቦርድ ሰብሳቢ አቶ አብነት ገብረ መስቀልና የቀድሞ የደደቢት ቡድን መሪ ኮሎኔል አወል አብዱራህማን የምርጥ አመራር ሽልማቱን ወስደዋል። ሻምበል አበበ ቢቂላ የህይወት ዘመን ተሸላሚ ሆነዋል። በአይነቱ የመጀመሪያ የሆነውን ክልልን ተቋም የመሰረተው አቶ ሳምሶን ከተማን ተቋሙን ለማቋቋም የተነሳሳበት ምክንያት ጠይቄው ነበር። ለምሳሌ አበበ ቢቂላ ማንሳት እንችላለን። ቀነኒሳ በቀለን ማንሳት እንችላለን። ኃይሌ ገብረሥላሴ እነ ፋጡማ ሮባ፣ እነ ገዛኸኝ አበራ በዓለም ኦሎምፒክ መድረክ ላይ የኢትዮጵያን ሰንደቅ ዓላማ ከፍ አድርገው የዓለም ምርጥ አትሌት ተብሎ ሲመረጡ በኢትዮጵያ ግን በሀገራቸው ግን ይህ ነገር አለመኖሩ ሁልጊዜ ያስቆጨኝ ነበር እና በሀገራችን እነዚህም ሰዎች ለምን እውቅና እንሰጠው? ለምን አይሸልምም? በየዓመቱ የሚያመጡት ውጤት አለ። ታሪካቸው ደግሞ ሳይቀመጥ ነው የሚያልፈው እና በየዓመቱ በሰሩ ስራ ታሪካቸውን እያስቀመጥን ለምን አናልፍም? የሚል ነገር በጣም ቁጭትም ጭምር ነው ውስጥ የነበረውና ያን ነገር ለማሳካት ያነሳሳኝ በኢትዮጵያ ውስጥ የኢትዮጵያ የአመቱን ምርጥ ስፖርተኛ ሽልማት አለመኖሩ በጣም ያስቆጭኝ ስለነበረ ነው። ይህንን ስራ በጣም ብዙ መስዋዕት እንደቀፍለን ልንሰራ አይቻል ነው። በመዝናኛና የስፖርት ጋዜጠኝነት ዘርፍ ለስድስት አመት የሰራው አቶ ሳምሶን ምርጫው እንዴት እንደተካሄደ ጠይቄው፣ ሰባ አምስት ከመቶ ድምጽ በስፖርት ጋዜጠኞች ሲሆን ቀሪ ሀያ አምስት በመቶ ደግሞ ከስፖርት ከስፖርት አፍቃሪ ህዝብ የተሰጠ ድምፅ መሆኑንም በዚሁ ጊዜ ገልጾልኛል። ገዛይን ጽዮን መስቀልን አመሰግናለሁ። ወደ አውሮፓ ስንሸጋገር በእንግሊዙ ፕሪምየር ሊግ የሊቨርፑልና ቼልሲን ወሳኝ ጨዋታ እናገኛለን። ለዋንጫው ግጥሚያ ወሳኝነት ይኖረዋል በተባለው በትላንቱ የሁለቱ ቡድኖች ጨዋታ ያልተጠበቀ ውጤት ነው የተመዘገበው። ለዚህ ግጥሚያ ዋናዎቹን ሳይሆን ተጠባባቂዎቹን አሰልፌ እገባለሁ ብለው ከውድድሩ በፊት የተናገሩት የቼልሲው አሰልጣኝ ሆዜ ሞሪኖ ብዙዎች የማዘናጊያ አባባል አድርገው ቢወስዱትም ሞሪኖ እንዳሉት ግን በቃላቸው ረግተው በመግባት የሊጉን መሪ ሊቨርፑልን ክፉኛ ፈትነው በሜዳው ሁለት ለዜሮ አቅም ሰው ወጥተዋል። በመከላከል ጨዋታ ኃያልነታቸውን በተደጋጋሚ ያሳዩት ቼልሲዎች ምርጡን የሊቨርፑል ቡድን ኩም አድርገዋል። መከላከል አንዱ የፉትቦል ዘዴ ነው የሚሉት አሰልጣኙ ሞሪ ነው። ስልታቸውን የሚነቅፉትን ወገኖች ጋዜጠኞችን ጨምሮ አይቀበሉም። በመጨረሻም አድማጮች፣ በዩናይትድ ስቴትስ ዓመታዊው ብሔራዊ የቅርጫት ኳስ ውድድር እየተካሄደ ነው። በሎስ አንጀለስ አካባቢ ግን ከሜዳው ውጭ የተነሱ አንዳንድ አወዛጋቢ ጉዳዮች አሉ ይላል ውድድሮቹን በቅርብ የሚከታተለው ተባባሪ ተፈራ ግርማ። አዎ፣ ሰለሞን ይህ ደጋፊዎች በጉጉት የሚጠባበቁት የጥሎ ማለፍ ወቅት ባሳለፍ ነው ሳምንት ሲጀምር አብዛኛው ተመልካቾች አይኖቻቸውንና ጆሮቻቸውን ወደ ሜዳው እንጂ ከሜዳው ውጪ እየተከሰቱ ወዳሉ ጉዳዮች ያዞራሉ ብሎ ማንም ይጠበቅ አልነበርም። ነገር ግን በተለይም የሎስ አንጀለስ ክሊፐርስ ደጋፊዎችንና ተጫዋቾችን ባስቀየመ ሁኔታ የቡድናቸው ባለቤት ዶናልድ ስተርሊንግ ሳያውቁት በሴት ጓደኛቸው ተቀድቶ ለብዙኃን የተለቀቀው የድምጽ ቅጂ በስፖርት ዓለም ብቻ ሳይሆን በመላው አሜሪካ ከዘር ጋር የተያያዙ ችግሮች አሁንም እንዳሉ አስታውሷል። በዚህ ካሴት ላይ ተቀዶ የተባሉት ሚስተር ዶናልድ ስተርሊንግ የሴት ጓደኛቸው ከጥቁር አሜሪካውያን ጋር መዋሏና፣ በተለያዩ የሶሻል ሚዲያ ገጾች ላይ ፎቶ መነሳቷ እንዳስቀየማቸው ተናግረው ሲጀምሩ ቀጥለውም ግን እኮ ብዙ ጥቁር ተጫዋቾች አሉ ብላ ለመለሰችላቸው ቪ ስቲቪያኖ ቢሆንስ ምግባቸውን ልብሳቸውን ቤታቸውንና መኪናቸውን የምሰጣቸው እኔ አይደለሁ ብለው ሲመልሱ የተሰሙት የቡድኑ ባለቤት የተናገሯቸው ቃላት ብዙዎቹን የጨዋታ ወዳጆችና ደጋፊዎችን ሲያነጋገሩና ሲያስቀይሙ ቆይተዋል። በተለይ የዚህ ጉዳይ አጣብቅኝ ውስጥ ያስገባቸው የክሊፐርስ ተጫዋቾች በጥሎ ማለፉ የመሳተፋቸውን ጉዳይ መክረውበት እንደነበርና በመጨረሻ ግን ጥቁር ካልሲ በማድረግና የመሟሟቂያ ማሊያቸውን ገልብጠው በመልበስ ትላንት ምሽት ባደረጉት ጨዋታ ለሁኔታው ያላቸውን ተቃውሞ አሳይተዋል። ታዋቂው የቡድኑ ጥቁር አሰልጣኝ ዶክ ሪቨርስ ከዚህ ጨዋታ ሽንፈት በኋላ ባደረጉት መግለጫ በሜዳቸው ስለሚያደርጉት የመልስ ጨዋታ ሲናገሩ እንዲህ ብለው ነበር። አሁን ወደ ቤታችን ወደ ሜዳችን እንመለሳለን። በተለምደው መመኪያችን ተብሎ የሚጠራ ቦታ ነው። እውነቱን ለመናገር ግን ይህ አሁን እውነታውን ያጣ ይመስለኛል። አድማጮች ይህን ጉዳይ የብሔራዊው ቅርጫት ኳስ ማኅበር በቅርብ እየተከታተለው መሆኑ ገልጿል። በዚሁ ተፌና መስግኝ ሊሰናበት ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። አድማጮች ከስፖርት ጋር የተያያዘ ማሳሰቢያ ያለን የአሜሪካ ድምፅ ራዲዮ ላዘጋጀው የ2014 የአፍሪካ ኮከብ ተጫዋቾች ምርጫ ሁለት ኢትዮጵያውያን ለፍጻሜ መድረሳቸው ተገልጧል የመጨረሻው አሸናፊ ስም ለሚገለጽበት ምርጫ ድምፅ የሚሰጠው ግንቦት 7 ቀን 2006 ዓ ም ነው ተብሏል የኢትዮጵያ ተጫዋቾች በዚህ ምርጫ እንዲሳተፉ ሲደረግ ለመጀመሪያ ጊዜ ነው ተጫዋቾቹ አሁን በቅርብ ከግብፁ ዋደ ደግላ ወደ አልአህሊ ክለብ የተዛወረው አጥቂ ሳላዲን ሰኢድ እና የቅዱስ ጊዮርጊሱ ተከላካይ አዳነ ግርማ ናቸው። አድማጮች ተጨማሪ መረጃ በቅርቡ እንሰጣለን። በቪኦኤ የሞባይልና ሆርን ኦፍ አፍሪካ ድረገጦች ተከታተሉ። አድማጮች አሁን ጤና ሁለት ግዙፍ የጤና ክንዋኔዎች በዓለም አቀፍ ደረጃ ባለፈው ሳምንት ውስጥ እውን ሆነዋል ወይም ተከናውነዋል። አንዱ ዓለም አቀፍ የክትባት ዘመቻን ለማስታዋወቅ የተወሰደውና ኢትዮጵያ ውስጥ ፕሬዚዳንቱ ያስጀምሩት የክትባት ሳምንት ሲሆን ሌላው ዓለም አቀፍ ጸረ ወባ ቀን ነው። በዛሬው የጤና ዝግጅት ሶሎሞን አባተ ዓለም አቀፉንና የኢትዮጵያን የወባ ሁኔታ ያነሳል ነው። የተጠናከረ ዓለም አቀፍ ድጋፍ ከተገኘ እንደ ወባ ዐይነቱን ሊከላከሉት የሚቻል የማኅበረሰብ ጤና ችግር ለማቆም ይቻላል የሚል እምነት እንዳለው የዓለም የጤና ድርጅት ይናገራል። ለዓለም አቀፉ ጥረት እስከ 2ሺ ዓ ም በአውሮፓውያን የዘመን አቆጣጠር በዓመት ይገኝ የነበረው ድጋፍ ከ100 ሚሊዮን ዶላር በ2012 ዓ ም ከዛሬ ሁለት ዓመት በፊት እስከነበረው ጊዜ ማለት ነው ወደ 1.94 ቢሊዮን አድጓል። በዚያ ጊዜ ውስጥ ታዲያ ከወባ ጋር የተያያዘው የሞት መጠን በዓለም ዙሪያ በ42 ከመቶ፣ አፍሪካ ውስጥ ደግሞ በግማሽ ቀንሷል። ከ3 ሚሊዮን በላይ ሕፃናት ሕይወትን ከሞት ለመታደግ ተችሏል፤ ይላሉ የዓለም የጤና ድርጅት ደብሊው ኤች ኦ ዓለም አቀፍ የወባ መርሃ ግብር ዳይሬክተር ጆን ሪደር። ለጸረ ወባ እንቅስቃሴ የሚሰጠው የገንዘብ ድጋፍ መጨመር በግልጽ የሚታይ ትርጉም አለው። በ2012 ዓ ም 70 ሚሊዮን አጎበሮች ተሰራይተው ነበር። ባለፈው ዓመት ያ ቁጥር 136 ሚሊዮን ደርሷል። በዚህ በያዝነው ዓመት ደግሞ ወደ 200 ሚሊዮን አጎበሮችን ለማሰራጨት እየሰራን ነው። እንዲህም ሆኖ ታዲያ ወባ ዛሬም የዓለም ሰቀቀን እንደሆነ ነው። በተለይ ደግሞ በአፍሪካ ደብልዩ ኤችኦ እንደሚለው 207 ሚሊዮን ሰው በየዓመቱ በወባ ይያዛል። 620 ሺህ ሰው በወባ ምክንያት በየዓመቱ እየሞተ ነው። ከዚህ ከፍተኛ የወባ ሞት መጠን ሰባ ከመቶ የሚደርሰው ከሰሐራ በስተደቡብ ባሉ ዕድሜያቸው አምስት ዓመት ያልደፈነ ሕፃናት ላይ ነው። ከዚህ የጉዳት መጠን ደግሞ ሰማንያ ከመቶ የሚደርሰው በዐሥራ ስምንት የአፍሪቃ ሀገሮች ውስጥ ሲሆን ግማሹን የሚሸከሙት ናይጄሪያና ኮንጎ ዲሞክራሲያዊት ሪፐብሊክ ናቸው። ለመሆኑ የኢትዮጵያ የዛሬ የወባ ገጽታ ምን ይመስላል? በኢትዮጵያ ጤና ጥበቃ ሚኒስቴር የሀገር አቀፍ የወባ መርሃ ግብር አስተባባሪ ወይዘሪት ሕይወት ሶሎሞንን አነጋግሬ ነበር። የዘንድሮው ጸረ ወባ ስነ ሥርዓት የተካሄደው ባህር ዳር ላይ ነበርና ለምን ባህር ዳር ስል የመጀመሪያ ጥያቄን አቀረብኩላቸው። ብዙ ጊዜ ከአዲስ አበባ ወጣባ ማለት ነው የምናከብረው። የዘንድሮ ባህር ዳር ላይ ሆነ እንጂ የአምናው በኦሮሚያ ክልል ጅማ ላይ ነበር የተከበረው እና በየዓመቱ እንዲሁ ወባማ በሆኑ ቦታዎች ላይ ህብረ መንገዱን የወባ ሁኔታን የመፈተሽ ህብረተሰቡንም የማነቃቃት ስራ ለመስራት ከአዲስ አበባ ውጭ ነው ይከበሩ። ወባማ የሆኑ ቦታዎች ሲሉ አንድ ተያይዞ እንዲነሳ የፈለግኩት ነገር ነበር። ከዚህ በፊት አማራ ክልል በተለይ በዚህ አሁን የዘንድሮ በዓል በተከበረበት ባህር ዳር አካባቢና ወጣም ብለው ባሉ ስፍራዎች እጅግ በጣም ተስፋፍቶ የነበረበትና ብዙ እልቂት አድርሶ የነበረበት ጊዜ ትዝ ይለናል። ወባ የዘንድሮ ሁኔታስ ምን ይመስላል? ጥቅለል ያለ ነገሩን ለመናገር ያው እንደ ሀገራችን ወባማ የምንለው ቦታ በቆዳ ስፋቱ ወደ ሰባ አምስት ከመቶ የሚሆነው ነው፣ እና በዚህም አካባቢ የሚኖር ህዝብ ያው ለወባ ተጋላጭ ነው እንላለን። የህብረተሰብ ቁጥሩን እንዲሁ ለመገመት ያህል ስልሳ ከመቶ የሚሆነው እነዚህ ወባማ በሆኑ አካባቢዎች የሚኖር ህዝብ ነው። የወባ ሁኔታ የአሁኑን በምናይበት ጊዜ በአጠቃላይ ካለፉት አምስት ስድስት ዓመታት ወዲህ በከፍተኛ ሁኔታ እየቀነሰ ነው ያሉ። ይህም ሲባል መገለጫዎቹ በወባ ህመም የሚታመሙ የህብረተሰቡ ክፍል ቁጥሩ ቀንሷል፣ እንዲሁም ደግሞ በወባ ሳቢያ የሚሞተው ህዝብ ቁጥር ቀንሷል። እነዚህ ዋነኛ መገለጫዎች ሊሆኑ ስላሉ። ከዚህ በተጨማሪ ጥናቶች ይህንን ያረጋገጡበት ሁኔታ አለ። ለምሳሌ ያህል ለመጥቀስ ወደ ስልሳ ሰባት ከመቶ የሚሆነው የወባ ህመም ቁጥር እንደቀነሰ ይታያል። እንዲሁም በተጨማሪ የሆስፒታል ተኝቶ ከሚታከሙት ውስጥ በአርባ ስምንት ከመቶ እንደቀነሰ ሪፖርቶች ያሳያሉ። የቅርብ ጊዜ ደግሞ መረጃዎች እንደሚያሳዩም እድሜያቸው ከአምስት አመት በታች ከሆኑት ውስጥ ወደ ሰማኒያ አንድ ከመቶ ቦባ መታመማቸው እንደቀነሰ ሲያሳይ ለሞት ደግሞ ከሚደረጉት በሰባ ሶስት በመቶ መቀነሱ ይታወቃል። ወባ በተለይ ብዙ ጥፋት የሚያደርሰው እድሜያቸው ከአምስት አመት በታች በሆኑ ህጻናት ላይ እንደሆነ ይታወቃል እና በአጠቃላይ ይሄንን ሰማኒያ አንድ ከመቶ መቀነሱን፣ ስድሳ ሰባት ከመቶ የወባ ህመም መቀነሱን እና ሌሎቹንም ውጤቶች ያነጻጸሩት ከየትኛው አመት ጋር ነው? ይሄ ውጤት የሚያሳየው ለባለፉት አስር አመታት የነበረውን ኬዝ እና የቅርብ አመት የምንለው የሁለት ሺ አስራ ሁለት አስራ ሶስት አመቶች ሲነጻጸር ነው። ይህንም ውጤት የታየው ጤና ጥበቃ ሚኒስቴር ከአጋር ድርጅቶች ጋር እንዲሁም ደግሞ ዓለም አቀፍ ድርጅቶች እንደ ዓለም የጤና ድርጅት ጋር በጣም አይ ይሰራል። የወባ ሁኔታ ምን ይመስላል የሚለውም በየጊዜው ተሻይ ይሄዳል እና ይህም ያው በዓለም አቀፍ ድርጅት የዓለም የጤና ጥበቃ በተሰራ ጥናት የተገኘ ውጤት ነው። ሌላው ኢትዮጵያ የምትታወቀው በከፍተኛ የወባ ወረርሽኞች ብዙ ህዝብ በአጭር ጊዜ ውስጥ ለከፍተኛ ህመም እና ሞት የሚታቀጥራግበት ነው። ይህ ታሪክ በብዙ ሁኔታ የተቀየረበት ነው። ለባለፈው አስር አመት ሀገር አቀፍ ደረጃ ምንም አይነት ወረሽኛ ለመከሰሱ ይህን ለትልቅ ሰክሰስ የሚታየ ነው እና የአማራ ክልል ላይ ያው ተመሳሳይ የናሽናል ስቴቱን ነው የሚያሳየው። ቀደም ሲል እርሶም እንዳሉት ብዙ ኬዝ ችግር የነበረበት ነበር። አሁን ግን ይህ ነገር ተቃጥፎ ወባ የቀነሰበት ሁኔታ ታይቷል። በቀጣይ የሚፈለገው ወባ የህብረተሰብ ችግር የማይሆንበት ደረጃ ለማውረድ ነው። ይህንንም በማመላከት የአዲሱ ስትራቴጂክ ፕላን ላይ የታቀደው ወባን ማስወገድ መቆጣጠር ስራ በሰፊ የሚሰራበት ይሆናል። ማለት ወባ የህብረተሰቡ ችግር የማይሆንበት ደረጃ ላይ ማድረስ። ይሄ የእናንተ ራዕይ ነው እንደ ራዕይ እንደ ሀገር የተቀመጠው ወባ የጸዳች ኢትዮጵያን ማየት ነው ነው በዋነኝነት ግን ግቦች ተቀምጠዋል ሶስት ግቦች አሉ አንደኛውም ከወባ የጸዳ ወይም ማሌሪያ ኢሚሽንን መተግበር አንዱ እየሰራችሁ ያላችሁት ምላሽ በምን ዙሪያዎች ላይ እያተኮረ ነው ወባ ለመቆጣጠር ብዙ ስትራቴጂዎች አሉ በአለም አቀፍ ደረጃ የሚመከሩ እና የነዛ ስትራቴጂዎች አካል ነው እኛም ማገድ ተገበር ያለው ለምሳሌ የበሽታውን ለመከላከል የትንኝ ቁጥጥርን ጨምሮ የሚሰሩ ስራዎች አሉ። ለምሳሌ ያህል የአጎበር ስርጭት አለ። አጎበር በነጻ ተገዝቶ እንዲሰራጭ ይደረጋል ለህብረተሰቡ። እንዲሁም ደግሞ ቤት ለቤት ስርጭት ይሄዳል። ይሄ የትንኝ ቁጥጥሩ አካል ሲሆን፣ በተጨማሪ ደግሞ ወባም አካባቢ ለትንኝ ርቢ ምች የሆኑ ቦታዎችን ለትንኝ ርቢ ምች እንዳይሆኑ ህብረተሰቡንም በማሳተፍ የሚሰሩ ስራዎች አሉ። በዚህ በተጨማሪ ህብረተሰቡ የወባ ህመም ምልክት በሚታይበት ጊዜ ነጻ የሆነ የምርመራና ህክምና አገልግሎት የሚያገኝበት ሁኔታ በክፍል ተስፋፍቷል። የጤና መስፋፋት ስራው በከፍተኛ ሁኔታ እየተሰራ ነው ያለው አሁን ባለበት ሁኔታ ከአስራ ስምንት ሺህ ወደ አስራ ዘጠኝ ሺህ የሚሆኑ የጤና ተቋማቶች አሉ እንደ ሀገራችን ከዚህም በላይ የሆናል ቁጥሩ። የወባ ምርመራና ህክምና በሁሉም ቦታዎች ላይ በነጻ ነው የሚካሄደው። ሌላው ህብረተሰቡን ግንዛቤ የመፍጠር ስራ ነው የሚሰራው። ህብረተሰቡ ስለ በሽታው ምንነት በደንብ እንዲያውቅ፣ እንዲሁም ደግሞ ራሱን እንዴት ከወባ ህመም እንደሚከላከል በከፍተኛ ሁኔታ የግንዛቤ ስራ ይሰራል። ለዚህም ደግሞ የጤና ኤክስቴንሽኑ እንደ ትልቅ አጋዥ ሞተር ነው እየሰራ ያለው። በተጨማሪ ደግሞ የህብረተሰብ አደረጃጀቶች አሉ። የ ጤና ልማት ሰራ በቅርቡ የተጀመረ ነው። ይህም ለወባ ቁጥጥር ስራው በጣም እያገዘ እንዳለ። የዘንድሮው መርህ የዛሬ ጥረት ለነገ ሐሴት ወባን በጋራ እናስወግድ የሚል ነው። የሀገር አቀፍ የወባ መርሃ ግብር አስተባባሪዋን ወይዘሪት ሕይወት ሶሎሞንን ለዛሬ አመሰግናለሁ። ሌሎች ያነሳናቸው ብዙ ነጥቦች አሉ፤ ወደፊት በሌሎች ዝግጅቶች እንመለስባቸዋለን። ወባ የማኅበራዊ ጤና ብቻ ሳይሆን የሀገር አጠቃላይ ምጣኔ ሀብትም ደንቃራ ነው። አፍሪቃ በምርት መጓደልና በአምራች ኃይል በወባ ምክንያት አቅም ማጣት ምክንያት በየዓመቱ 12 ቢሊዮን ዶላር ታጣለች። በአንዳንድ ሀገሮች የጤና ጥበቃ በጀቱን እስከ 40 ከመቶ በሚደርስ መጠን አንቆ ይይዘዋል። የወባ ችግር የደብሊው ኤች ኦ የወባ መርሃ ግብር ዳይሬክተር ሪደር፣ ወባ ነዋይ የሚጠይቅ በሽታ ነው የተወሰነው መዋለ ንዋይ ደግሞ በጥቅል አገላለጥ የጤና ጥበቃ ሥርዓቱን ለማጠናከር ሊውል ይገባል። ዓለም አቀፉ ወባን እንቀልብስ ዘመቻ ለመጪዎቹ ስድስት ዓመታት ቢያንስ የአምስት ነጥብ አንድ ቢሊዮን ዶላር ድጋፍ ይጠይቃል። አድማጮች ቀደም ብለው ሊቀርቡ የነበሩ ግን ሲዘጋጁ ሲጠናቀሩ የቆዩ ዘገባዎች አሉን። ወደዛ እናልፋለን። በአዲስ አበባ ዙሪያ የሚገኙ የኦሮሚያ ክልሎችን በአዲስ አበባ ማስተር ፕላን ውስጥ አካቶ ለማልማት በሚል የተያያዘውን እቅድ የተቃወሙ የኦሮሚያ ዩኒቨርሲቲ ተማሪዎች በተለያዩ ከተሞች የተቃውሞ ሰልፎችን እያካሄዱ ነው ሰሎሞን አባተ አንዳንዶቹን በስልክ አነጋግሯል በጅማ በነቀምት በሐሮማያ በአምቦና ሌሎችም አካባቢዎች ያሉ የኦሮሞ ዩኒቨርሲቲዎች ተማሪዎች የአዲስ አበባ ዙሪያ ከተሞችን በአዲስ አበባ ማስተር ፕላን መካተት እየተቃወሙ ያሉት በሰላማዊ ሰልፎች ነው ወደ ሐሮማያ ደውዬ አንድ ተማሪ አነጋግሬ ያለሁኝ አይ፣ መጥቀስ አያስፈልግም። ያው አልታውቃለህ፣ ኢትዮጵያ ውስጥ ያለውን ሁኔታ እንደ እንዳንተ ጋር አይደለም። እሺ፣ እስቲ ምንድን ነው የተፈጠረው? ንገረኝ እስቲ አው እኔ አሁን ያለሁት የሀረማያ ዩኒቨርሲቲ ነኝ ያለሁት የሀረማያ ዩኒቨርሲቲ ተማሪ ነኝ ው በተማሪዎች እና የተጠየቀው ጥያቄ አለ። ጥያቄውም በአዲስ አበባ ዙሪያ ያሉት የኦሮሚያ ከተሞች ወይስ ልዩ ዞኖች የሚባሉ ከተሞች አሉ። በእሱን ከሱ ጋር ተያይዞ ሌሎች የኦሮሚያ ከተሞችም እንደዚህ በተወሰዱ ከተሞች ስላሉ የእነሱ ጥያቄም የአዲስ አበባ ዙሪያ ያሉ ከተሞች ጥያቄም ተነስቶ ነበረ። እዛ ላይ ተማሪዎች ሰላማዊ ሰልፍ ወጥቶ ወደ ሶስት ሺ የሚጠጉ ተማሪዎች ነበሩ። እዛ ላይ የሚያነሱ ጥያቄዎች ውስጥ አንዳንዶቹም ብነግረኝ። የት ነው ግን ሰልፉን የወጡት? ሀረማያ ዩኒቨርሲቲ ግቢ ውስጥ ነው። ፍቃድ ጠይቆ ነው ተማሪዎች ለፕሬዚዳንት ጽፈት ቤት ደብዳቤ ጽፎ ለፕሬዚዳንቱ ጽህፈት ቤት ደብዳቤ ተጽፎ ነበር ከ ለኦሮሚያ ብሔራዊ ክልላዊ መንግሥት ግልባጭ እንዲደርሳቸው ለኦሮሚያ ጸጥታና ለኦሮሚያ ጸጥታና ጸጥታና ሰላም ክፍል የምልም ደብዳቤ ተጽፎ ግልባጭ እንዲደርሳቸው እና እንደውም የምስራቅ ሐረርጌ ዞን አስተዳደር፣ ለሀረማያ ከተማ አስተዳደር፣ ለሀረማያ ወረዳ አስተዳደር፣ ለተማሪዎች ህብረት እና ለ አርሚያ ወረዳ ጸጥታ ጽህፈት ቤት ለምሎ ግልባጭ እንዲደርሳቸው ነው ተጻፈው። እንደ ደብዳቤው አጻጻፍ ሁሉንም እንዲደርስ ተደርጎ ነበር። ያው በጠየቁት መሰረት ተማሪዎች ሰላማዊ ሰልፉን ሀሙስ ጠዋት ከአስራ ሁለት ሰዓት ጀምሮ ግቢ ውስጥ ወጥተው ነበር። ግን ሰላማዊ ሰልፉ እንዳይካሄድ በወታደር እንደውም በፖሊሶች ምናምን ለማት ለመከልከልም ተሞክሮ ነበር። ተማሪዎች ግን በብዛታቸው ተነሳም መነካት አልቻሉም። ተማሪዎቹም ወደ ጢል ምናምን አልገቡም። ተማሪዎቹም ዝም ብሎ ነው ሰላማዊ ሰልፋቸውን ሲያደርጉ ነበር። ጥያቄያቸው አንደኛው የአዲስ አበባ ዙሪያ ያሉት ከተሞች አዲስ አበባ ማስተዳደር ስር መግባት የለባቸውም። የአዲስ አበባ ከአዲስ አበባ ዙሪያ ይሄ የኦሮሞ መሬት ከተነጠቀ ለኦሮሞ ሕዝብም ለ ኦሮሚያ ክልልም ጥሩ አይደለም። የኦሮሞ መሬት ኦሮሞ እጅ መሆን አለበት የምል ጥያቄ ነበር። ሌላው ደግሞ የአፋን ኦሮሞ የፌዴራል ቋን ተጨማሪ የፌዴራል ቋንቋ ይሁን የምል ጥያቄ ነበረ። እንደውም ሌላ ያ አወዳይን የመሳሰሉ ሻሸመኔ፣ አወዳይ ገቢያቸው ለፌዴራል የሚሆኑ ከተሞች ገቢው ለኦሮሚያ ክልል እንዲሆን ነው ትጠይቁ የነበረው የኦሮሚያ መንግስት ወይ ደግሞ ኦፒዲዮ ለኦሮሞ ህዝብ የቆመ ድርጅት ከሆነ ይሄንን ነገር ከኦሮሞ ላይ ማቆም አለበት አሁንም ሀረር አካባቢ የተወሰደ መሬት አለ እሱም አመሬሳ የሚባለው አካባቢ ለአደሬ ተሰጥቶ ነበር እሱም ለኦሮሚያ ክልል እንዲመለስ እና ኦሮሚያ የኦሮሞ መሬት ሸንሽኖ ለሌላ ህዝብ ከመሰጥ ራሱን እንዲቆጠብ ነው ሲጠይቆ ነበሩ ይህንን ሰልፍ ስታደርጉ የተፈጠረ ችግር አለ አዎ ሰላማዊ ሰልፍ አይደረግም፣ ግቢ ውስጥ እንደዚህ አይነት ጥያቄ ግቢ የ ይሄ የትምህርት ኢንስቲቱሽን ነው እንጂ እንደዚህ የፖለቲካ ጥያቄ የምነሳበት ግቢ አይደለም ተባለ። ግን ተማሪዎቹ ሲያነሱ የነበረው በሕዝብ ንቅናቄ ከዩኒቨርሲቲ ሲነሳ ነበር። አሁን የቀድሞ የኢትዮጵያ ፕራይም ሚኒስትር ራሱ ከዩኒቨርሲቲ ነው ወደ ትግል ገብቶ አሁን ጥሩ ነው የሚባለው ነገር እያመጣ ራሱ ከዛ ነው። እኛም የዩኒቨርሲቲ ተማሪዎች አባቶቻችን፣ እናቶቻችን ከመሬት መሬታቸው የተነጠቀ እኛ ዝም ብለን የምንቆምበት እና የምናዳምጥበት ጆሮ ስለሌለን እኛም ለአባቶቻችን እና ለእናቶቻችን መብት መቆም ከሌለብን ማን ነው ለእናታችን እና ለአባታችን መቆም የሚችሉ ሲሉ ድምጻቸውን ሲያሰሙ ነበረ። እና እንዴት ነው የተወሰደ የኃይል እርምጃ አለ? ከጸጥታ ኃይሎች በኩል የኃይል እርምጃ የለም። ያው ተማሪዎቹ አንድን ነገር የጨዋት ነገር የሌላ ሌላ ድምጽ ማሰማት ምንም አልነበረም። ነገር ግን አመጣጣቸው የአስለቃሽ ጋዝ ይዞ መጥቶ ነበረ። በመኪና ማለት ነው። ያ መኪና ያን ጋዝ መረጫ መኪና ነበረ። የልዩ ልዩ ሀይል መጥቶ ተማሪዎቹን ከቦ ነበረ፣ ተማሪዎች ምንም ንቅናቄ ንቅ እንዳይሉ። ተማሪዎቹም ደግሞ ከመጀመሪያውም በደብዳቤ ስለጠየቁ በሰላማዊ በሆነ መልክ ነው ጥያቄያቸውን ለማቅረብ የሞከሩ። ግን ሰላማዊ ሰልፉ እንዳይኬድና የተጠየቀ ቦታ ተማሪ ደርሶ ድምጹን እንዳያሰማ ሲያደርጉ ነበረ። እና ያን ደብዳቤ ደግሞ ወደ ቢሮ የወሰዱ ተማሪዎች ነበሩ። እነሱ ተማሪዎችን እየጠሩ ሲያስፈራሩ እና ተማሪዎቹ እናንተ ያ እዚህ ሁኔታ ኃላፊ ተጠያቂ ናችሁ ምናምን ብሎ ሲያስፈራሩ ነበር። ተማሪ የጅማ ዩኒቨርሲቲ ተማሪዎችም እንዲሁ ተመሳሳይ ጥያቄዎችን ይዘው ሰልፍ መውጣታቸውን የገለጸልኝ አንድ ተማሪ በአዘጋጆች ላይ የሀይል እርምጃ መወሰዱን ገልጾልኛል። ብዙ ተማሪዎቹ ተደብድበዋል። ተማሪዎቹ በብዛት ነው የተደበደቡት። እነሱ አንድ ስምንት ተማሪዎች ሆስፒታል ገብተዋል። አንድ ሀያ አምስት ተማሪዎች ሀያ አምስት ወደ አስራ አምስት ወደ ሀያ አምስት ተማሪዎች እስር ቤት ነው ቆዩት። ሌሎቹ በዛን ቀን በመኪና ነው ታፍኖ የተያዙት። ታፍኖ ተይዞ በማታ ነው ብዙ ተማሪዎች የተለቀቁት። እዛ ተደብድቦ አስፈራርቶ ነው የተለቀቁት። ሌሎቹ ግን አስራ አምስት ተማሪዎችን ቆይቶ ፖሊስ ጠባ ታስሮ አስሮ አስቆዩ። ወደ አምቦም ደውዬ አነጋግሬ ያለው ተማሪውና መልእክት አድራሾቹ በስጋት ላይ ከመሆናቸውና የእርምጃ ጭምጭምታ ከመስማታቸው የተለየ የተወሰደ የኃይል እርምጃ አለመኖሩን ያነጋገርኩት ተማሪ ገልጾልኛል። ነቀምት ውስጥም እንዲሁ የኃይል እርምጃ መወሰዱን የሚገልጽ መረጃ ቢደርሰንም ስልኮች ስለማይሰሩ ማረጋገጥ አልቻልንም። ስለ ሁኔታው ለመጠየቅ ወደ ኦሮሚያ ጸጥታና አስተዳደር ዘርፍ እንዲሁም የኦሮሚያ ፖሊስ ኮሚሽን ደውዬ የነበረ የቃል አቀባዮቹ ስልኮች አይነሱም። የእነርሱን ሀሳብ ለዛሬ በዚህ ምክንያት ማካተት አልቻልኩም። በጥረት ይቀጥላለሁ። አድማጮች፣ አሁን ወደ መጨረሻው የዜና ዘገባ እናልፋለን። በቃሊቲ እስር ቤት የሚገኙት አቶ ኦልባና ሌሊሳና አቶ በቀለ ገርባ የህክምና እርዳታ እንዳያገኙ ተደርገዋል ሲል ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አሳስበዋል። የሰብዓዊ መብት ድርጅቱ ባለፈው ዓርብ ወጣው አፋጣኝ እርምጃ ጥሪው ምልክቱን የሚያዩ ሁሉ ለኢትዮጵያ መንግስት ተመሳሳይ ጥሪ እንዲያስተላልፉ ነው ያሳሰበው። ሰለሞን አባተ ዝርዝሩን ይዟል። አምነስቲ ባወጣው በዚሁ የአፋጣኝ እርምጃ ዓለም አቀፍ ጥሪው በተለይ የአቶ ኦልባና ሌሊሳ የጤና ሁኔታ እጅግ አሳሳቢ መሆኑን ጓደኞቻቸው እንደገለጹለት አሳውቋል። እስረኞቹ ከዘዋ እስር ቤት በቅርቡ በጤናቸው ምክንያት ወደ ቃሊት መዛወራቸውንም ድርጅቱ ጠቁመዋል። አምነስቲ በችግሮች የጠዋጠ ሲል ከጠራው የፍርድ ሂደት በኋላ አቶ ኦልባና ሌሊሳ ላይ የ13 ዓመት እንዲሁም አቶ በቀለ ገርባ ላይ የ8 ዓመት እስራት መፈረዱን አስታውሷል። አምነስቲ ኢንተርናሽናል በዚሁ መልእክቱ ላይ ሁለቱ ግለሰቦች በቁጥጥር ስር የዋሉት ባልደረቦቹ ነሐሴ 2003 ዓ ምርት አነጋግሯቸው እንደወጡ እንደነበር አመልክተዋል። ማምሻውን ከናይሮቢ ለቪኦኤ መግለጫ የሰጡት የአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ አጥኚ ክሌር ቤስተን ሁለቱ እስረኞች በህመም ላይ ቢገኙም የህክምና እርዳታ እንደተነፈጋቸው እንደሚያውቁ አመልክተዋል። በቀለ ገርባና ኦልባና ሌሊሳ ሁለቱም እንደታመሙና የህክምና እርዳታ እንደሚያስፈልጋቸው አምነስቲ ኢንተርናሽናል መረጃ ደረሰው። በተለይም የአቶ ኦልባና ሌሊሳ የጤና ሁኔታ በጣም አሳሳቢ መሆኑን ተረዳን። በጣም ታሟል። ሆኖም ግን የእስር ቤቱ ባለስልጣናት እስረኞቹ የህክምና እርዳታ እንዳያገኙ ከልክለዋል። በመሆኑም አምነስቲ ኢንተርናሽናል በአርቡ ጥሪው መልእክቱን የሚያገኙ ሁሉ በአማርኛ፣ በእንግሊዝኛ ወይም በማንኛውም በሚናገሩት ቋንቋ በኢትዮጵያ አቆጣጠር ከፊታችን ግንቦት 29 2006 ዓ ም በፊት ለኢትዮጵያ የፍትህ ሚኒስትር፣ ለፌዴራል ጉዳዮች ሚኒስትር እንዲሁም ለጠቅላይ ሚኒስትር ኃይለማርያም ደሳለኝ በያድራሻቻዎቻቸው የጥሪ ደብዳቤ እንዲልኩ ጠይቀዋል። ደብዳቤዎቹም ኦልባና ሌሊሳና በቀለገርባ ፈጥነው ምርመራና ህክምና እንዲያገኙ ወደ ሆስፒታልም ያለገደብ ገደብ መሄድ እንዲችሉ በሆስፒታል ተኝተው መታከም ካለባቸውም ህክምናቸው እስኪያልቅ መስተናገድ እንዲችሉ እንዲደረግ በሌላ በኩል ደግሞ በቀለ ገርባ ኦልባና ሌሊሳና ሌሎችም እስረኞች የህክምና አገልግሎት እየተነፈጋቸው መሆኑን እንዲያውቁትና ይህም የሚያሰጋቸው መሆኑን እንዲገልጹ ሰዎቹ እየታሰሩና እየተሳደዱ ያሉት ሀሳባቸውን የመግለጽ ነጻነታቸውን በተግባር ስለተጠቀሙ የተቃዋሚ ፖለቲካ ፓርቲ አባል ስለሆኑ ብቻ በመሆኑ በአስቸኳይ እንዲለቀቁ የሚጠይቁ እንዲሆኑ አምነስቲ አሳስበዋል አምነስቲ ኢንተርናሽናልና ሌሎችም የሰብአዊ መብቶች ተሟጋች ቡድኖች ኢትዮጵያ ውስጥ ያለው ሁኔታ ያለውን ሁኔታ የመከታተል እድል መነፈጋቸውንም ሚስ ቤስተን ተናግረዋል። እንደ አውሮፓ አቆጣጠር ከ2011 ዓ.ም ወዲህ አምነስቲ ኢንተርናሽናል ወደ ኢትዮጵያ ገብቶ አያውቅም። በ2011 ዓ ም እኔና ሌሎች የአምነስቲ ልኡካን ኢትዮጵያ ውስጥ ከኦልባና ሌሊሳና ከበቀለ ገርባ ጋር ተገናኝተን ነበር። ከእኛ ጋር ከተገናኙ በኋላ ሁለቱ ቁጥጥር ስር ዋሉ። አንድ ቀን ውሎ ደግሞ እኛም ከሀገር እንድንወጣ ታዘዝን። ከዚያን ጊዜ ወዲህ ከሀገሪቱ ጋር ግንኙነት የለንም። በተጨማሪም ማንም ሌላ ነፃ የሰብአዊ መብት ተሟጋች ቡድን እስር ቤት ያሉትን ሰዎች ሁኔታ እንዲከታተል አልተፈቀደለትም በኢትዮጵያ መንግስት በኩል። ሁል እስካሁን የተሰጠ ምላሽ ስለመኖሩ የሚያውቁት ነገር እንደሌለ ገልጸዋል ሚስ ቤስተን። ሁኔታውን ከሚመለከታቸው የመንግሥት አካላትም እየተከታተልን እናደርሳችኋለን። የአሜሪካ ድምፅ ራዲዮ አድማጮች ከምሽቱ ሶስት እስካሁን አራት ሰዓት የሚያሰማውን ፕሮግራም እዚህ ላይ ያበቃ። ያስተናገድናቸው ያሉ አክብድና አዲሱ አበበንን ከአቀናባሪያችን ቴሌላይን ባክ ከስርጭት መሐንዲሱ ጆግል ጋር እንዲሁም ከዋና አዘጋጇ ትዝታብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። በኛ በኩል